መዝሙር ሰማንያ ስምንት አቤቱ የመድኃኒቴ አምላክ በቀንና በሌሊት በፊትህ ጮኽሁ። ጸሎቴ ወደ ፊትህ ትግባ፣ ጆሮህንም ወደ ጩኸቴ ያዘንብል። ነፍሴ መከራን ጠግባለችና ሕይወቴም ወደ ሲኦል ቀርባለችና፣ ወደ ጕድጓድ ከሚወርዱ ጋር ተቈጠርሁ፣ ረዳትም እንደሌለው ሰው ሆንሁ። ለዘላለም እንደማታስባቸው እንደ ተገደሉና በመቃብር ውስጥ እንዳሉ ተጣሉ። በሙታን ውስጥ እንዳሉ የተጣልሁ ሆንሁ። እነርሱም ከእጅህ የተለዩ በጨለማና በሞት ጥላ ውስጥ በታችኛው ጕድጓድ አስቀመጥኸኝ። በእኔ ላይ ቍጣህ ጸና፣ መቅሰፍትህን ሁሉ በእኔ ላይ አመጣህ። የሚያውቁኝን ከእኔ አራቅህ፣ በእነርሱ ዘንድ ርኩስ አደረግኸኝ። ያዙኝ፣ መውጫም የለኝም። ዐይኖቼም በመከራ ፈዘዙ። አቤቱ ሁል ጊዜ ወደ አንተ ጮኽሁ፣ እጆቼን እጆቼንም ወደ አንተ ዘረጋሁ። በውኑ ለሙታን ተአምራት ታደርጋለህን? የሞቱትስ ተነሥተው ያመሰግኑሃልን? በመቃብርስ ውስጥ ቸርነትህን፣ እውነትህንስ በጥፋት ስፍራ ይናገራሉን? ተአምራትህ በጨለማ ጽድቅህም በመርሳት ምድር ትታወቃለችን? እኔ ግን ወደ አንተ ጮኽሁ፣ በጠዋት ጸሎቴ ወደ ፊትህ ትደርሳለች። አቤቱ ነፍሴን ለምን ትጥላለህ? ፊትህንስ ከእኔ ለምን ትሰውራለህ? እኔ ከታናሽነቴ ችግረኛ ለሞትም የቀረብሁ ነኝ። ከፍ ከፍ ካልሁ በኋላ ግን ተዋረድሁ፣ ተናቅሁም። መቅሰፍት በላይ ያለፈ ግርማህም አስተነገጠኝ። ሁል ሁልጊዜ እንደ ውሃ ከበቡኝ፣ በአንድነትም ያዙኝ። ወዳጄንና ባልንጀራዬን ዘመዶቼንም ከመከራ የተነሳ ከእኔ አራቅህ።